አዲሱ የቀን ገቢ ግምት ተግባራዊ በተደረገባቸው የአዲስ አበባ ከተማና የኦሮሚያ ክልል የአሜሪካ ድምፅ ያነጋገራቸው ነዋሪዎች እስካሁን የተፈታላቸው ቅሬታ እንደሌለ ገልጸዋል። በተለይ በኦሮሚያ ክልል አንድ የሻምቡ ከተማ ነዋሪ ከመንግስት ባለሥልጣናት ጋር ነጋዴዎች ስብሰባ ተቀምጠው እንደነበር ገልጸው ነገር ግን በስብሰባው ላይ የተናገሩ ሰዎች ታስረዋል፣ ሱቆችም በከፊል ተዘግተዋል ብለዋል። የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን እስካሁን ሰማንያ በመቶ የሚሆኑ ቅሬታዎች በአግባቡ እየተፈቱ ነው ብለዋል። የኦሮሚያ ክልልም በበኩሉ ከነጋዴው ማኅበረሰብ ጋር በአግባቡ መወያየቱንና ቅሬታዎች እየተፈቱ መሆናቸውን አስታውቋል። ጽዮን ግርማ ዝርዝሩ አላት። በቀን ገቢ ግብር ትመና ላይ ተመስርተው በየዓመቱ ቁርጥ ግብር እንዲከፍሉ በሚደረጉ ነጋዴዎች ላይ ተግባራዊ እንዲደረግ የተወሰነው አዲሱ የቀን ገቢ ግምት ይፋ የተደረገው በአዲስ አበባ ከተማና በኦሮሚያ ክልል ሲሆን ይህም ደብዳቤ የደረሳቸው ነጋዴዎች ግምቱ የተጋነነ ነው፣ ፍትሃዊ አይደለም፣ የግብር መለያ መርሃ ግብራችንንም ያለ ካፒታላችን ያዛባ ነው ሲሉ መቃወማቸውን ስንዘግብ መቆየታችን ይታወሳል። ይህንንም ተቃውሞ ተከትሎ በኦሮሚያ ክልል አንዳንድ ከተሞችና በአዲስ አበባ አንዳንድ የንግድ ቦታዎች የንግድ ማቆም አድማ ሲደረግ እንደነበር ነጋዴዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህም ርዕሰ ጉዳይ አወዛጋቢ ርዕስ ሆኖ ሰንብቷል። በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ቅሬታዎቹ በመፈታት ላይ ይገኛሉ ብለዋል። እስካሁን ቅሬታ ካቀረቡት ውስጥ ሰማንያ ፐርሰንት ያላነሰ ቅሬታቸው እየታየ ነው ያለው። በቀሪዎቹ ደግሞ ይቀጥላሉ። ከዛ በኋላ ደግሞ የደረጃ አለና የደረጃ ቅሬታ ያላቸው በተመሳሳይ መንገድ እየታየ ይሄዳል ማለት ነው። ስለዚህ ይሄ ይህ እንደሚያጋጥም ታውቆ ሆነ የቅሬታ ስርዓት የተዘረጋው በዛ ይስተናገዳሉ። ስራው የደረጃ መርሃ በዓመት የቁርጥ ግብር የሚከፍሉበት ስለሆነ ዞሮ ዞሮ የቁርጥ ስራ ደግሞ በግምት ላይ የተመሰረተ ነው። ጥናቱም ሲካሄድ ሳይንሳዊ የሆነ መረጃ በማቅረብ አይደለም፣ ግምት ነው። የቀን ሽያጫቸውን መሰረት ያደረገ የቀን ገቢያቸውን መሰረት ያደ ግምት ነው የተጣለ። ስለዚህ እነሱ የቀን ግምቴ ይህን ያህል ነው ይሸጠው ይላሉ። በእኛ በኩል ደግሞ የተጠና ጥናት መሰረት አድርጎ ግምቱን ይህን ያህል ነው እንላለን። እዛ ላይ የተራራቀ ነገር ካለ ለመቀራረብ የሚያስችል የድጋሚ ትዝብት ወይም ቼክ የማድረግ ስራ ሰርተን ከግብር ከፋዩ ጋር የተቀራረበ ግምት እንዲከፍሉ ይደረጋል ማለት ነው። ይሄ ነው እየተስተካከለ ያለው። በቅሬታ አቅራቢዎች ዘንድ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኙና ስማቸውን መግለጽ ያልፈለጉ አንድ ነጋዴ በበኩላቸው ማምሻውን አነጋግሬያቸው ነበር። ቅሬታችን በአግባቡ እየተሰማ አይደለም ሲሉ የባለስልጣኑን ምላሽ ያጣጥላሉ። ምንም የተፈታ ነገር የለም። እንደውም አሁን ከጥቂት ደቂቃ በፊት እኛ በአጋጣሚ ባለፈው ጓደኛዬም ገልጾታል። ከአንድ አመት በፊት ቤታችን ያለ አግባብ ፈርሶ የተበተኑ ሰዎች ነን። በአጋጣሚ ዛሬ በዛ ጉዳይም ተሰባስበን በምናወራበት ሰዓት ላይ በመካከላችን የሸቀጣሸቀጥ ሱቅ የሚነግድ ሰዎች ነበሩ። እነሱን ሰዎች ሸቀጣሸቀጥ ከአንድ ነገር ላይ ሀምሳ ሳንቲም እና አንድ ብር ማትረፍ የሚችሉ ሰዎች የቀን ገቢ ግምት አንድ ሺ ሰባት መቶ ብር እና ሁለት ሺ ሁለት መቶ ብር የተገመጠባቸው ሰዎችን በአጋጣሚ አግኝቼ ነበረ። እነዛ ሰዎች አንደኛው ሰውዬ የአንድ ሺ ሰባት መቶ ብር የተገመጠበት ሰው መጥተው ቅሬታ አቅርቦ ሱቁ ድረስ መጥተው ሂሳቡን ሰርተውለት፣ ያንተ የምትከፍለው አስራ ሁለት ሺ ብር ነው የሚመጣ ብር ብለውት፣ በዛኑ ወደ ክፍለ ከተማው ሄዶ ሂሳቡን ሲያሰራ አስራ አምስት ሺህ ብር እንደሆነ እና እዛ መጥተው የሚነግሩት ነገር ሌላ ነው። እዛ ደግሞ ሲኬድ የሚሰራው ሂሳብ ሌላ ነው እና አንድ ሸቀጣ ሸቁጥ የሚነግድ ትንሽ ኪዮስክ፣ የመንደር ሱቅ ሁለት ሺ ሁለት መቶ ብር የተገመጠበት። ጓደኛ ነበረ አጋጣሚ እና ተፈታ፣ የሚል ቅሬታ ውሸት ነው። እየተፈታም አይደለም ከእውነት የራቀ ነው። በጨርቆስ ክፍለ ከተማ የሸቀጣሸቀጥ ነጋዴ እንደሆኑና በቀን 3600 ብር የቀን ገቢ ግምት እንደተገመተባቸው ቅሬታቸውን የሚሰማ አካል እንዳጡ አንድ ነጋዴ ገልጸውልናል። ይሄድ ያው እንመጣለን ይሎኛል። ቆይ ገና አልተሰራም ይሎኛል። ወደ አራት ነው ምናምን ተመላልሻ። ቆይ እስከዛ ስራ እንመጣ እንነግርሃለን እንደውል ልሃለን ነው ሚሉ። አልተሰራለኝም፣ አልተነገረኝም። አንተ በአንተ በኩል ስንት ነው የቀን ግምቴ የቀን ገቤ ብለህ ነው የምትለው? የቀን ገቤ ምንም ነገር በዛ ተሰራ። ግን ከሶስት እጁ ራሱ አይገናኝም። ወላሂ አንቺ ምናልባት ያው ቤቷን ሳያነቃነቅ ነው ከዚህና በእርግጥ ቤቷ ግንድነት እሱ ላይ ሰውህን ምንውን አላቀም እንትላሉኝ እንዴት እንደሆንም አላወቅም ነ ምን አይነት ነው ሱቅህ? አንተ ሱቅ ትንሽ የሱቅ ነች። እዚ ከቀበሌ ከላይ በኩል ነው ያለው ዱ ነው እንደ ቅርብ ካለ ሸንች ራሱች መቀሽ እንድታዩ ደስ ይለኛለኝ። በተያያዘም በኦሮሚያ ክልል በሚገኙ የተለያዩ ከተሞች ይህንን የቀንገቢ ግምት ተቃውመው የስራ ማቆም አድማ ያደረጉ ነጋዴዎች የነበሩ ሲሆን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ቅሬታዎቹን የመንግስት ባለስልጣናት እየቀረቡ ከነጋዴዎቹ ላይ መስማታቸውንና ቅሬታዎቹ እየተፈቱ መሆኑን ገልጸው በዚህም አድማ ላይ የነበሩ ነጋዴዎች በሙሉ ሱቃቸውን መክፈታቸውን፣ በሻምቡ ከተማ የነበሩ ነጋዴዎች ብቻ ትላንት ሳይከፍቱ ቀርተው የነበረ ቢሆንም አሁን እነሱም መክፈታቸውን ገልጸው ማንም ቅሬታ ያለው አካል ቅሬታውን የሚያቀርብበት አሰራር እንደተዘረጋ ነግረውናል። እስከ ሰባ ዘጠኝ ሺህ የሚሆኑ ቅሬታዎች ቀርበዋል ማለት ነው ለቅሬታ ሰሚ ኮሚቴ። ከዛ ውስጥ ከአስራ አንድ ሺህ በላይ የሚሆነው ቅሬታ ታይቶ ምላሽ ተሰጥቷል። ትክክለኛ ቅሬታ መሆኑ ግንዛቤ ተወስዶ የማስተካከያ ግምት ተደርጎበት ግብራቸውን በተስተካከለ ሁኔታ እንዲከፍሉ የተደረገበት ሁኔታ ነው ያለው። ከዛ በተረፈም ከሰላሳ አምስት ሺህ በላይ የሚሆኑ ግብር ከፋይ ነጋዴዎች በዚህ የጊዜ ሰሌዳ መክፈል ከሚገባቸው ውስጥ ትናንትና ማታ እስከ ደረሰን መረጃ ድረስ ግብራቸውን የከፈሉበት ሁኔታ ነው ያለው። ዛሬም ግብር የመክፈሉ ሁኔታ ተጠናክሮ ቀጥሏል ማለት ነው። የአፋን ኦሮሞ ዝግጅት ባልደረቦቻችን በስፋት ያነጋገሯቸው በኦሮሚያ ክልል የሚገኙ ነጋዴዎችና ነዋሪዎች በተደረጉ ውይይቶች ላይ ያገኙት መፍትሄ እንደሌለ እንዲያውም ሱቆቻቸው እንደታሸጉባቸው ገልጸዋል። በዛሬው ዕለት በሻምቡ ከተማ ነዋሪ የሆኑ አንድ ነጋዴ አነጋግረን ነበር። ነገር ግን የድምፅ ጥራቱ የማይሰማ ሲሆን ከሀሳባቸው ለመረዳት እንደቻልነው በተደረገው ስብሰባ ከስብሰባው በኋላ በስብሰባው ላይ የተናገሩ ሰዎች መታሰራቸውንና የተወሰኑ ሱቆችም መዘጋታቸውን ነው። እኚህ ነጋዴ እንደሚሉት ከስብሰባው በኋላ የግማሾቹ ሱቆች የተከፈተ ሲሆን ግማሾቹ ደግሞ እንደታሸገባቸው ነው። በሌላ በኩል በግንጭ ከተማ የሚገኙ አንድ ነዋሪ ይህንኑ ጠቅሰው በስብሰባ ላይ የተናገሩ አንድ ግለሰብ መታሰራቸውን ተናግረዋል። በመናገሩ ምክንያት የታሰረ አንድ ሰው አለ። መንገሻ ዳንደና የሚባል ነጋዴ ነው ያለውን የፖለቲካ ሁኔታ ተናገሩት አጠቃላይ ሀገሪቱን ሁኔታ ተናገሩ። ኦሮሚያ ውስጥም ያለውን የግፋ አገዛዝ አንዳንድ ነገር ተናገሩ። ይህንኑ በተመለከተ አቶ አዲሱ አረጋን ጠይቄያቸው ነበር። አይ ምንም፣ ይሄ ተቀባይነት የሌለው ነገር ነው። ፊት ለፊት ነው የተወያየ ነው። በተለይ የኔ ጥሩ ሞቅ ያለ ውይይት የተደረገበት መድረክ ባለፈው ወሊሶ ከተማ ላይ ከደቡብ ምዕራብ ሸዋና ። <Happiness in Spain> <Would> ከወሊሶ ከተማ የተውጣጡ ንግድ ማህበረሰቦችና የህብረተሰብ ተወካዮች የተገኙበት ነው። በግልጽ ነው የተቹት። የተቹትም አመራራቸውን ሳይቀር ከንቲቦቻቸውን ሳይቀር የከተማውን የመልካም አስተዳደር ክፍተት ሳይቀር በግልጽ ነው የተናገሩት። ይሄ ሰው በዚህ ይህን በመናገር ታስሯል የሚል ዝርዝር ከመጣልን ያንን መነጋገር እንችላለን። በመናገር ቅሬታውን በማንሳት የታሰረ አንድም ሰው በክልላችን የለም። ነጋዴዎቹ በበኩላቸው ማን እንደታሰረና የማን ሱቅ እንደታሸገ በዝርዝር ማቅረብ እንችላለን ይላሉ። እኛ ለፍቶ አዳሪዎችንን ዋናው ጥያቄያችን ያልሰራነውን እንድንከንፍል እንድንከፍል ተጠይቀናል። እርሱ ይነሳለን ነው። ይህንን ቅሬታችንን የሚሰማን ብቻ ነው የምንፈልገውን ብለዋል።